ጋቢና ቪኦኤ፣ ጋቢና ቪኦኤ፣ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የሬዲዮ አንቴናችሁን ቀጥ አድርጉ፣ በዲሽ የምትከታተሉ ደግሞ ዘንበል። በፌስቡክ አት ቪኦኤ አማሃሪክ ላይ በሉ ላይክ እያደረጋችሁ በጭብጨባና አስተያየቶቻችሁንም ማድረሱን ግቡ። ተሳፈሩ፣ ታክሲዋ ሞልታለች። መስታወት አድራጋውም አብራኛለች። ሰላም እንደምናመሻችሁ። የዛሬው ጉዞ ወደ ትምህርት ቤት ነው። በጣም ከባድ ነው። ትራንስፖርቱ እራሱ ስምንት መቶ ብር ነው። ከዛ በላይ ነው ሚስል ያለብሽ ማለት ነው። መንገድ ብቻ ለመሄድ ራሱ ሶስት ቀን አደር ነው የምንሄደው እኛ ና የምንኖረው ሀረር አካባቢ ነው። ሶስት ቀን መንገድ ሄደን ነው ምንደርሰ የራሴን ስራ ለመስራት ነው። ቀደም ሁለት አመት ተማርኩበት ጊዜ ብዙ በፊት ከማላቃቸው ልምዶች ብዙ አዳዲስ ነገሮችን ለማየት ያለው ጊዜ ያስባለው ከቤተሰብ ተለይቼ ዩኒቨርሲቲ ሄድ የዩኒቨርሲቲና ኮሌጅ ተማሪዎችን አነጋግረናል። ታዲያ በአዲሱ ዓመት ሊያሳኳቸው ያሰቧቸውን በጋቢና ያካፍሉናል። የፊታችን እሁድ በኦሮሞ ማህበረሰብ የሚከበረው የኢረቻ በዓል ላይ መንግስት ምንም አይነት ጣልቃ ገብነት እንዳይኖረው የኦሮሞ ፌዴራሊስት ኮንግረስ አሳሰበ። በሌላ ዜና በደቡብ ብሔሮች፣ ብሔረሰቦች ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን የማንነት ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋል እስከ ስር የተፈቱ ሰው ገልጸዋል። የህዝብ ተወካዮቹን እያሰሩ ናቸው። ቄተገተ መንግስቱ ገበየው፣ ማሴቮ ማንዳደው፣ ማርቆስ ላደው፣ እንድሪያ ካፒታ፣ በርገኔ ባርታ፣ አባይነ ገብረ መስቀል ናቸው። አሁን ሰሞኑ የታሰሩት የወረዳው አስተዳዳሪ መልሳቸው አጭር ነው። ውሸት ነው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ ውስጥ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ ነዋሪዎችና በመንግስት ታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገለጹ። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሳቸው ገልጸው ሁኔታው እንደሚያሳስባቸው ተናግረዋል። በስድስት ቀን ውስጥ ብቻ የአራት ወጣቶች ህይወት መቀጠፉን ተናግረዋል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ከፍተኛ ሙከራ አልተሳካም። አድማጮች፣ የዚህን ዜና ዝርዝር ከደረሰልን በዚሁ በጋቢና ቪኦኤ ላይ የአሊያም ከምሽቱ ሶስት ሰዓት በሚኖረን ፕሮግራም ይጠብቁ። ወደ ሶማሊያ ስናመራ ሶማሊያ ማዕከላዊ ከተማ ጋልካዩ አቅራቢያ የዩናይትድ ስቴትስ ጦር ዛሬ ባካሄደው የአየር ድብደባ የመንግስቱን ወታደሮች መግደሉን የሶማሊያ ባለስልጣናት አስታወቁ። ጀሂዲን ከምትባል ቀበሌ ወጣ ብሎ ባለው የሶማሊያ ጦር ወታደራዊ መደብ ላይ ዛሬ ተፈጽሟል ባሉት ድብደባ ሀያ ሁለት ወታደሮች መገደላቸውንና ሌሎች አስራ ስድስት መቁሰላቸውን የጋልሙዱግ ክልል አስተዳደር የጸጥታ ሚኒስቴር ኦስማን ኢሴኑር ለቪኦኤ የሶማሊኛ ዝግጅ ክፍል ገልጸዋል። ሚኒስትሩ ለአሜሪካ ጦር የተሳሳተ መረጃ ሰጥተዋል ያሏቸውን የአጎራባቿን የፑንትላንድ አስተዳደር ኮንነዋል። ድብደባው በተፈጸመበት በወታደራዊ ወደብ ላይ መደብ ላይ ተገኝቶ የተመለከቱ ጋዜጠኞች አስራ አራት አስክሬኖችን መቁጠራቸውንና አንድ ቁስለኞችን ማየታቸውን ዘግበዋል። ጋቦን ባካሄደችው በውዝግብ የታጀበ ምርጫ በጠባብ ብልጫ ማሸነፋቸው የተነገረው ነባሩ ፕሬዚዳንት አሊ ቦንጎ በሁለተኛው የሰባት ዓመታት የስልጣን ዘመን ዛሬ ቃለ መሃላ ፈጸሙ። ፕሬዚዳንቱ በዚህ ወቅት ባደረጉት ንግግር ችግሮቻቸውን በሀገር ውስጥ ለመፍታት ጥሪ አሰምተዋል። በአጠቃላይ በተለይ ደግሞ በባንቱ ወግና ልማድ መሰረት ዜጎቻችንን ሁሉ ሊያረኩ የሚችሉ መፍትሄዎችን ቁጭ ብለን እንድንፈልግ ይመለከተናል የምትሉ ዜጎችን ሁሉ እጋብዛለሁ። እዚህ ችግሮች ሁሉ በቤተሰብ ውስጥ የሚፈቱ ናቸው ሲሉም ተናግረዋል። በመጨረሻም የዓለም መሪዎች ዛሬ ማለዳ ላይ ላረፉት የቀድሞ የእስራኤል ፕሬዚዳንትና ጠቅላይ ሚኒስቴር ሺሞን ፔሬዝ ሐዘናቸውን እየገለጹ ነው። ሺሞን ፔሬዝ የእስራኤል መንግስት ከተፈጠረበት ጊዜ አንስቶ በመንግስት ውስጥ በተለያየ ከፍተኛ የስልጣን ቦታዎች አገልግለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በኢትዮጵያ ለመጀመሪያ ዲግሪ በተለያየ ሙያ ትምህርታቸውን በመከታተል ላይ የሚገኙ የዩኒቨርሲቲ ተማሪዎች እረፍታቸውን ጨርሰው የ2009 የትምህርት ዘመንን ለመጀመር ከፊታችን ሰኞ ጀምሮ ወደ የትምህርት ገበታቸው ይመለሳሉ። በአዲስ አበባ፣ በወልቂጤ፣ በመቱ፣ በድሬዳዋና በዲላ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ተማሪዎችን ከእረፍት መልስ በአዲሱ ዓመት ስላቀዱት የትምህርት ዘመን መስታወት አረገው በስልክ አናግራቸዋለች። ስሜ ማህደር ነው ማህደራል ስለዚህ የት ዩኒቨርሲቲ ነው ትምህርትሽን በመከታተል ላይ የምትገኙ አዲስ አበባ ዩኒቨርሲቲ የስንተኛ አመት ተማሪ ነሽ አሁን ወደ ሶስተኛ ምንድን ነው እያጠናሽ ያለሽው ሾ ሶፍትዌር ኢንጂኒሪንግ ሁለት ሺ ዘጠኝ አመተ ምህረት አዲስ አመት ነው ጥሩ ስኬት የነበረሽም ሊኖር ይችላል ድክመትም የነበረሽ ሊኖር ይችላል የምታቀጭውን ነገር ብትነግሪ ድክመት ምንድን ነው የባለፈው አመት ላይ ፕሮጀክት ስንሰራ ብዙዎቹ ፕሮጀክት የሰራ ነው ባለቀ ሰዓት ላይ ነበረ ሰናል ጨርሰናል፣ ግን ተረጋግተን ልንሰራስራቸዋለ እንደ ድክመቴን እሱ ነው የምለው። እና አሁን ወዲያውኑ እንደገባን ክላስ መጀመሪያ ነው የምፈልገው። በተቻለ መጠን ካለፈው የበለጠ በዚህ አመት ብዙ ፕሮጀክት እንሰራ እና አላለት ሰው ሊገዛኝ የሚችል ወይም ደግሞ ለሰው መስራት የምችለው አይነት ለመስሪያ ቤት ማምለ እንደዛ ነገር ማድረግ ነው የምቀደኝ። እሺ ወደፊት ምንድን ነው መስራት የምታስቢው? ተምረሽ ከጨረሽ በኋላ ከተመረቅሽ በኋላ በዚሁ ነው በሶፍትዌር ኢንጂኒሪንግ የራሴን ስራ ለመስራት ነው የምቀደኝ። ምን አይነት ስራ ለምሳሌ ማለት ዌብሳይት ዲዛይን ማድረግ ፕሮግራም ተማዝ መጽሐፍ ምናምን ነገር። እሺ ማህደር አመሰግናለሁ። በጣም መልካም የትምህርት ዘመን። እሺ ቴንኪ በጣም ቃል ኪዳን እያለ ትባላለሁ? እሺ። የት ዩኒቨርሲቲ ነው አሁን ትምህርትሽን በመከታተል ላይ የምትገኙ? ወልቂጤ ዩኒቨርሲቲ። የስንተኛ አመት ተማሪ ነሽ አሁን? ወደ ሶስተኛ። ምንድን ነው በማጥናት ላይ የምትገኙ? ሜካኒካል ኢንጂነሪንግ። ሁለት አመት ተማርኩበት ጊዜ ብዙ በፊት ከማላውቃቸው ልምዶች ብዙ አዳዲስ ነገሮችን ለማየት ችያለሁ ብዬ አስባለሁ። ከቤተሰብ ተለይቼ ዩኒቨርሲቲ ስሄድ በተለይ ክፍለ ሀገር መሆኑን መጀመሪያ ላይ ትንሽ ከብዶኝ ነበረ ግን እዛ ያለው ኤንቫይሮንመንት ኑሮ ጥሩ ነው። ደስ ይላል። የትምህርት አሰጣጡ የትምህርት አሰጣጡ ምንም አይልም። አንዳንድ አስተማሪዎች በደንብ እስኪልድ ያልሆኑ አስተማሪዎች ያጋጥማሉ አልፎ አልፎ። በተረፈ ግን እንዲህ በጠቅላላው ሲታይ ጥሩ ነው። የየነት ኑሮ በቃ አዲስ ሕይወት መመስረት ማለት ነው። እዛ ያው እያንዳንዱ አክቲቪቲ በዶር ምን የምትኖሩ የተለያየ ጸባይ ያላቸው ልጆች ጋር ከተለያየ ባህል የመጡ ልጆች ጋር ትገናኛለሽ። ከእነሱ ጋር እንዴት ኮሚኒኬት ማድረግ እሱን ትማሪያለሽ እንደ ቤተሰብ መታየት አለ። ያለው ሶሻል ላይፍ አለ። ራስሽን ምችለሽ መንቀሳቀስ ይኖራል። የራስሽን ነገሮች በኃላፊነት የምትወጭበት እድል ታገኛለሽ። አሁን በዚህኛው አመት ይሄን ይሄን ይሄን እናደርጋለሁ ብለሽ ያቀድሽው ነገር አለ? አዎ። ማለት በዚህ ሁለት አመት ውስጥ ብዙ ነገሮች ላክ የማረጋቸውን ነገሮች የማየት ይችያለሁ። በሙያዬ ስኪልድ ሰው ሆኜ በደንብ ከወጣው ቴክኒካል ነገሮች በተለይ አውቶሞቲቭ ላይ የመኪና ስራ ላይ በደንብ ብዙ ነገሮችን ሰራለሁ ብዬ አቅዳለሁ። ፋብሪካ ውስጥ ሲሰራ ደስ ይለኛል። ከዛ በኋላ ያለውን እንግዲህ ያለኝን አቅም የሚያየው አዳዲስ ነገሮች በሙያዬ ለመስራት አስባለሁ ማለት ነው። ምንድን ነው እያጠናህ ያለኸው? ኢኮኖሚክስ ነው። የት ዩኒቨርሲቲ ነው የምታጠናው? መቶ ሶሻል ተማሪ ስለነበር በዛ ነው ምትን ያልኩታ፣ የደረሰኝ እሱ ነው። እንግዲህ ካለህበት አካባቢ መቱ ራቅ ያለ ነው እና ምን ይመስላል? የመቱ ዩኒቨርሲቲ ህይወት ትምህርቱ ምን ይመስላል? በጣም ከባድ ነው። ትራንስፖርቱ እራሱ ስምንት መቶ ብር ነው፣ ከዛ በላይ ነው የሚቀረቅብሽ ማለት ነው። መንገድ ብቻ ለሚሄድ ራሱ ሶስት ቀን አደር ነው የምንሄድው። እሺ፣ እኛ እና የምንኖረው ሀረር አካባቢ ነው። ሶስት ቀን መንገድ ሄደን ነው ምንደርሰው ዩኒቨርሲቲ ውስጥ። ስ የትምህርት አሰጣጥ ሁኔታ ምን ይመስላል እስቲ ንገረኝ። ትምህርት አሰጣጡ ያው ትምህርቱ አሪፍ ነው፣ ምንም አይልም። የስንተኛ አመት ተማሪ ነህ? ዘንድሮ ሁለተኛ አመት። እንግዲህ መልካም የትምህርት ዘመን ይሆንልህ። እናመሰግናለሁ። አመሰግናለሁ። ስሜ የተሌም ካሳን ይባላል። የምማርበት ግቢ ድሬዳዋ ዩኒቨርሲቲ ነው። የምማርበት ዲፓርትመንት ኮተም ወይም ደግሞ ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ይባላል እና ለሁለት ዘጠኝ አመተ ምህረት የትምህርት ዘመን ያሰብ ፍቀደይ ከዚህ በፊት ያጋጠሙ ብዙ ፌላሪቲዎች አሉ። ያው ድክመቶች ይኖራሉ ትምህርት ላይም እና እነዛን ነገሮች አሻሽዬ ይ በዚህ አመት ካመጣሁት ውጤት ሞድ ደግሞ የተሻለ የተባለ ውጤት ለማምጣት ጥሩ የሆነ ነገር ከተማሪዎች ከግቢ ልጆች ጋርም እንዲሁም ጥሩ የሆነ ኮሚኒኬሽን እንዲኖረን ለማድረግ ነው እና ያው ጥሩ አመት እንዲሁም ተስፋ አረጋለ ለራሴም። እስካአሁን ድረስ የትምህርት አሰጣጡ ምን ይመስላል? ትምህርት አሰጣጣቸው ጥሩ ነው። ያው ፐርፌክት ባይባልም ትንሽ ችግር አለ ብዬ የማስበው አስተማሪዎች ላይ ነው። እሱ ምንድን ነው? አንዳንድ አስተማሪዎች የተሰጣቸውን ጊዜ በአግባቡ አይጠቀሙም። አይጠቀሙ ከአሁን ኮርስ ለስድስት ወር የምንማረውን አንድ ኮርስ በሳምንት ወይም በሁለት ሳምንት ብቻ አፋጥ ነው የምንጨርስበት ሁኔታ አለ። አንዳንድ አስተማሪዎች ደግሞ ከተሰጣቸው ጊዜ በጣም በመዘግየት ከፈተና በኋላ ሳንጨርሰው ራሱ በራሳችን አንብበን የምንገባበት ሁኔታ አለ። ይሄ ድክመቶች ናቸው። አብዛኞቹ ጥሩ ናቸው። አሁን የስንተኛ አመት ተማሪ ነሽ? ከሶስተኛ አመት ተማሪ ነ እሺ። መልካም የትምህርት ጊዜ ይሁንልሽ። እሺ፣ አመሰግናለሽ። ስሜ ብሩክ ካድ ይባላል። ያማረው ድሬዳ ዩኒቨርሲቲ ነው። ሶስተኛ አመት የኬሚካል ኢንጂነሪንግ ተማሪ ነኝ። ለዚህ ለሁለት ሺ ዘጠኝ አመተ ምረት ምንድን ነው ያቀድከው? አሁን ላይ ካለውበት ጊዜ በቀጣይነት ደግሞ የተሻለ ድሬድ ለማምጣት ነው ምጠ ነው ከዛ በዘለለ ሶስተ ጊዜን በአግባቡ ለመጠቀም እሞክራለሁ። ሴሚማርኩ የሰጠኝን ሀያ አራት ሰዓት እንደሚገባው አድርጌ ለመጠቀም አቀጌ ተነስቻለሁ። ድሬዳዋ ዩኒቨርሲቲ ውስጥ ኑሮ ምን ይመስላል? የየእለት ውሏችሁ ምን ይመስላል? በጣም ደስ ይላል። ማለት ከሌሎች ግቢ ምናምን በጣም ነው ፈቅ ፈታ ያለ ግቢ ነው። ያው እንደሚወራው ሞቃታማ ነው ግቢው ቢሆንም አሁን ላይ በጣም በቃ አሪፍ የምትይው ክላስ ላይ ደርሷል። ምክንያቱም ሁሉም ነገሮች ምናምን እየተሟሉ ነው። ስታይም ጊዜ ከጓደኞች ጋር ያው በጋራ ሆነሽ ፊልም ማየት በጋራ ሆነች ሰው መዘልዘል በጋራ ሆነ ሰው መዘልዘል ማጥናት ምናምን መተራረብ ምናምን ስለሚኖር ዝዛላ ነው በቃ ስንተራረብ። ላለን ትርስ መልካም ጊዜ። ብርሃን ብርሃን፣ የት ዩኒቨርሲቲ ነው አሁን እየተማርክ ያለኸው? ዲላ ዩኒቨርሲቲ። የስንተኛ አመት ተማሪ ነህ አሁን? ሁለተኛ። ምንድን ነው በማጥናት ላይ የምትገኘው? ኤሌክትሪካል ኢንጂነሪንግ። በሁለት ሺህ ስምንት የሚጎሉትን ነገሮች በሁለሺ ዘጠኝ አስተካክሎ ለመስራት ያዋል። ምንድ ነበር የጎደለህ? ለምሳሌ ያው ኮሚኒኬት እንግሊሽ ቶስ ኤራሮች ነበሩ፣ ለማስተካከል ሞክራል። ጥሩ ውጤት ነበረህ ባለፈው አመት ሶስት ነጥብ። ጎበዝ ተማሪ ነህ ማለት ነው። ስለዚህ ይህን ጉብዝናህን በዚህኛውም አመት ለመቀጠል ነው ሀሳብህ። ዲላ ዩኒቨርሲቲ እንግዲህ ለማያውቁት ሰዎች እስቲ ግለጽላቸው ምን ይመስላል? ያው ዲላ ዩኒቨርሲቲ ደቡብ ክልል ነው የሚገኝ እና ያው የተወሰኑ ቻሌንጆች አሉ ዩኒቨርሲቲ ውስጥ ወጣት ተማሪ እንደመሆናችን መጠን ፍክር ነው ያው እንደ ማንኛውም ዩኒቨርሲቲ የተወሰኑ ችግሮች ይኖርታል። ለምሳሌ ያው መሰረተ ልማቶች ምናምን ችግሮች አሉ፣ እና በብዛት የሚሰሩ ስራዎች እንዳለ በኮኦርዲኔሽን ነው የተወሰኑ ስራዎች ብቻ ናቸው ኤግዛም ምናምን የመሳሰለ ነገር በግል የሚሰራው ማለት ነው። ምንድን ነው ለመስራት የምታስበው ትምህርትህን ስትጨርስ? ያው እኔ ማስበው ያው በራሴ አዲስ ስራ ፈጥሮ ለመስራት ነው። ማለት ምን አይነት ስራ ነው መፍጠር የምታስበው? ለምሳሌ ولكنني سأقول لكم من سأقول لكم أنني سأقول لكم أنني سأقول لكم أنني የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ዝግጅታችን ይቀጥላል። አሁን ሙዚቃን ጋብዛችሁ ዲጄ ፋጥሶ ሱራፌልሽ ፈራሁ። እንዴት ናችሁ? እንዴት ናችሁ አድማጮቻችን? ዛሬ ተመልሻለሁ። ትምህርት ቤት ብላችኋል። ትምህርት ይከፈታል ብላችኋል። ሞቅ ያለ ያነሳሳ ስለ ትምህርት ይከፈታል የኛ ናቸው የኛ ለእኛ ይሰኛል ሙዚቃ መልካም ትምህርት ዘመን። በዚህ አጋጣሚ ለሁሉም ተማሪዎች ሰማዊ ሰማዊ ዘሞ የኛዎች እናመሰግናለን። ወደ ደቡብ ክልል እናምራሁን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን በቋንቋና በባህል እንደዚሁም የራስ ገዝ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ ከዋሴ በዋስ ከእስር የተፈቱ ግለሰብ ለአሜሪካ ድምፅ ሬዲዮ ገልጸዋል። የወረዳው አስተዳዳሪ በጉዳዩ አንድም ሰው አልታሰረም ብለዋል። መለስካቸው አማህ ዝርዝሩን ይዟል። ለደህንነቴ እሰጋለሁና ስሜ ይፋ አይውጣ ያሉ አንድ የቁጫ ተወላጅ እንደሆኑ የሚናገሩ ሰው የቁጫ ህዝብ የማንነቱ ጥያቄዎች እውቅና እንዲሰጣቸው መጠየቅ ከጀመረ ዓመታት ተቆጥረዋል ይላሉ። ከ2005 ዓ ም ጀምሮ ለዚህ ጥያቄ የቁጫ ህዝብ መፍትሄ ይሰጠው ዘንድ ብርቱ ትግል እንዳካሄድና በአጸፋውም ከግድያ ጀምሮ ብዙ ጉዳት እንደደረሰበትም ያስታውሳሉ። ዛሬም እየተፈጸመ ነው ያሉትም እንዲህ ይገልጹታል። ቆማችሁን በሚል ህዝብ ተወካዮቹን እያሰሩ ናቸው። ህዝብ ተወካዮች ቄ ተገተ መንግስቱ ገበየው ማሴቦ ማንዳደው ማርቆስ ላደው እንድሪያ ታፕቲሳ በርገኔ ባሳ አባይነ ገብረ መስቀል ናቸው። አሁን ሰሞኑ የታሰሩት ከነዛ ግን ማምር ተገተን ና መንግስቱ ገበየው ና ማሳቦ ማንዳደውን ሶስቱን ዋስትና ሰጥተዋል። እኒሁ ሰው እንደሚሉት ታሳሪዎቹ የሚያዙበት ስርዓት የሀገሪቱን ህግጋት እያሟሉ አይደሉም። በእርሳቸው አስተያየት በስልጣን ላይ ያሉት የአካባቢው ሹማምንት የጠሉትንና ከአካባቢው ህዝብ ጋር የሚግባባና ተሰሚነት ያለውን ሰው አንድ ዳኛ በፈረመበትና ማንኛውንም ሰው ለማሰር በሚያስችል ትእዛዝ እያሳዩ እስሩን እንደሚያካሂዱ ይናገራሉ። ለእስረኞችም ምንም አይነት የፍርድ ቤት ትእዛዝ አይሰጡም። በተመሳሳይ ሁኔታ እንደታሰሩና በዋስ እንደተፈቱ የሚናገሩት አቶ መንግስቱ ገበየሁ የታሰሩበትን አካሄድ በዝርዝር ገልጸዋል። እኔ የታሰርኩት በቁጫ ማነት ጉዳይ ከፌዴሬሽን ምክር ቤት ደብዳቤ አምጥተሃል ተብዬ ነው የታሰርኩት። እና ደግሞ በዛ ማንነት ምክንያት ሕዝቡን ትቀሰቅሳለህ፣ ገንዘብ ታቧጣለህ ተብዬ ነው የታሰርኩት። ወንጀል ፖሊስ ተጠርጥሯል ያለው ወንጀል ከፌዴሬሽን ለክልል ምክር ቤት የተጻፈውን ደብዳቤ አምጥቷል። ስለዚህ ይህን ደብዳቤ ይዞ ከቀበለ ተገኝቷል። እና በዚህ ጉዳይ ሕዝብን በማነት ጉዳይ እየቀሰቀሰ ነው የሞተ ነገር መንግስት የምላሽ የማይሰጠው ነገር እየቀሰቀሰ ነው ብሎኝ ነው። በዚህ ሁኔታ ከተያዙ በኋላ ፖሊስ ለፍርድ ቤቱ ምርመራውን ለማጣራት የ አስራ አራት ቀን ተጨማሪ ጊዜ እንዲሰጠው መጠየቁን ይናገራሉ። ይሁንና ፖሊስ ለፍርድ ቤቱ በሰጠው ቃል መሰረት ምርመራውን በጊዜው ሊያጣራ ባለመቻሉ ፍርድ ቤቱ በዋስ ከስር እንደፈታቸው አስረድተዋል። የወረዳውን አስተዳዳሪ አቶ ዴማ ሻራን ይህ እስር በእርግጥ ይካሄድ እንደሆነና ከሆነ ስለምን እንደሚፈጸም በስልክ ጠይቄያቸው ነበረ ድምፅም አይሰማኝም። ማ የሰማኝ? አሁን ያን ከሆነ በተረታ የሰማሁ ነበር። እሱ ውሸት ነው ማለት ውሸት ነው። ሰዎች አልታሰሩ። እኔ መረጃ አለኝ። መቼም እንደዚ ያለ ነገር እንዳለ ማረጋገጥ እችላለሁ። ምንም አሁን ግን ያልከው ነገር ውሸት መሆኑን አሁን ከምትናገረው ጨረታ ነው እየተሰማኝ ያለው መንገድ አደገኛ መንገድ ላይ ነኝ። በቁጫ የማንነት ጥያቄና ይህንኑ ተከትሎ በተለያዩ ወቅቶች ስለተቀሰቀሱ ግጭቶች፣ በህይወትና በንብረት ላይ ስለደረሱ ጉዳቶች ቪኦኤ ቀደም ሲል የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። በነገራችሁ ላይ የቁጫ ህዝብ በደቡብ ብሔር ብሔረሰቦች ክልል የሚገኝ አንድ ወረዳ ሲሆን በዚያ የሚኖሩ ሰዎች ናቸው። ህዝቡ በህገ መንግስቱ መሰረት የራሱን ባህል ለማጎልበትና ቋንቋውን ለማሳደግ፣ የራሱን አስተዳደር ለመመስረት ሲጠይቅ መቆየቱ ይታወሳል። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ክልል በምዕራብ አርሴና በምዕራብ ወለጋ ውስጥ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጂ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭ ብስጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሳቸው ገልጸው ቀጣይ ሁኔታው እንደሚያሳስባቸውም ተናግረዋል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ሙከራ አልተሳካም። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀሩትን ዘገባ ጽዮን ግርማ እንዴት አቅርበዋለች። ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደተናገሩት ሰኞ መስከረም 16 ቀን 2009 ዓም በመስቀል በዓል ዋዜ ማለት በምዕራብ ወለጋ መንዲ ከተማ ልደታ አመና የተባለ የ15 ዓመት ወጣት በታጣቂዎች መገደሉን ነው። የሟች ታላቅ ወንድም ወጣት ሽብሩ አመና ሁኔታውን ለአሜሪካ ድምፅ ሲያስረዳ፣ የወንድሙን አስክሬን ቀድመው ያዩት ወላጅ እናታቸው እንደሆኑ ይናገራል። ሌላ የአካባቢው ነዋሪ የአካባቢው ባለስልጣናት በዓሉን ለማክበር ማንም እንዳይወጣ ማስጠንቀቂያ ተሰጥቶ እንደነበር አስታውሰው፣ ነገር ግን ችቦ ለኩሰው በዓሉን በማክበር ላይ ከነበሩ ወጣቶች መካከል ወጣት ልደታ መገደሉን ሰማን ብለዋል። በሌላ በኩል ደግሞ በምዕራብ አርሲ በሻላና አጄ አካባቢ አርብ መስከረም 13 ቀን 2009 ዓ.ም የመንግስት ታጣቂዎች ሰው ለማሰር ወደ አካባቢው በመጡበት ወቅት በተፈጠረ ግጭት ከሁለቱም ወገን ሰው መመታቱንና ህይወት መጥፋቱን ነዋሪዎች ይናገራሉ። ስሙ እንዳይገለጽ የጠየቀ አንድ የአካባቢው ነዋሪ በዚህ ዕለት ማሞ ገሪና የተባለ ወጣት መገደሉን ይናገራል። በተጨማሪም በቄሌም ወለጋ የማሎግ ወለል ወረዳ ተጆ ከተማ መስከረም 17 ቀን 2009 ዓ.ም በመስቀል በዓል ዋዜማ ወጣቶች የደመራ በዓልን በማክበር ላይ ባሉበት ወቅት ከታጣቂዎች በተከፈተ ተኩስ ስድስት ሰዎች መመታታቸውን ነዋሪዎች ይናገራሉ። ስሙ ቢጠቀስ ችግር እንደሚደርስበት የተናገረው የከተማው ነዋሪ ሁኔታውን ለአሜሪካ ድምፅ ሲያስረዳ በጥይት ከተመቱት ውስጥ እያሱ ሰለሞን ኢተፋ የተባለ ወጣት መሞቱን ይናገራል። የደንቢዶሎ ሆስፒታል የህክምና ባለሙያ የሆኑት ዶክተር ጸጋይ ባይሳ ወጣቶቹ በጥይት መመታታቸውንና ሟቹም ህይወቱ ያለፈው ደረቱን በመታው ጥይት መሆኑን ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን እነዚህ ሪፖርቶች ደርሰዋቸው እንደሆነ ጠይቀናቸው ነበር። ይሄ ስር የሰደደ በጣም አስከፊ የሆነ ጉዳይ ነው የተፈጸመው በተለይ በቅርብ ጊዜ የተከበሩ የኦህዴድ ሊቀመንበር አቶ ለማ መገርሳ ከተመረጡ ጊዜ ወዲህ ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን በኢትዮጵያ ቴሌኮሙኒኬሽን በኩል በሰጡት በጽሁፍ መልዕክት ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን ገልጸው ነበር። በእኛም እምነቱ ይሄ በጠራራ ፀሐይ የሚካሄደው በታጣቂዎች የሚደረገው ግድያ ይቆማል የሚል ግምት ነበረን። ይሄ ሊሆን አልቻለም። በየቦታው ለምሳሌ በለቀምት አዲሱ ይተፋ ይፋ፣ በወለጋ በምዕራብ ወለጋ መንዲ ከተማ ላይ ልደታ አመና፣ እንዲሁም ቀለም ወለጋ ላይ አምስት ሰዎች በጥይት ተመቶ፣ አንደኛው ግን ኢያሱ ሰለሞን መሞ መሞቱ ተጆ ከተማ ላይ መሞቱ እንዲሁ ማሞ ገሪና በምዕራብ አርሲ አጄ ከተማ ላይ እንደተገደሉ ይገልጻል እና ሪፖርቱ ደርሶናል። ይሄ መሆኑን እናውቃለን። በአጠቃላይ አቶ ሙላቱ ገመቹ ለአሜሪካ ድምጽ ሲያስረዱ በስድስት ቀናት ውስጥ የአራት ሰው ህይወት መጥፋቱን ገልጸው አቤት የሚባልበት ቦታ እንደሌለ አክለው ተናግረዋል። ይህንን ሁኔታ በተመለከተ ከመንግስት በኩል ምላሽ ለማግኘት የእያንዳንዱን ከተማ የመንግስት ባለስልጣናትና የመንግስት ኮሚኒኬሽን ኃላፊዎች ለማነጋገር ከፍተኛ ጥረት ብናደርግም በተለያየ ምክንያትና በተለያየ ምላሽ ምላሻቸውን ማካተት አልቻልንም። ምላሻቸውን አካተን ተጨማሪ ዘገባዎች ለማቅረብ ጥረት ማድረጋችንን እንቀጥላለን እናመሰግናለን ጽዮን ለመጨረሻው ዘገባ ወደ አዲስ አበባ እናምራ የፊታችን እሁድ የኢሬቻ በዓል በኦሮሞ ማህበረሰብ ይከበራል የኦሮሞ ፌዴራሊስት ኮንግረስ የሚያሳስበኝ ጉዳይ አለ የመንግስት ጣልቃ ገብነት እንዳይኖር ይላል ከመስቀል በኋላ በሚመጣው የመጀመሪያ እሁድ በየአመቱ የሚከበረው የኢሬቻ በዓል እንሆ ዘንድሮም ቀኑ ደርሷል የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ የሚከበረው በዓል ዝግጅት እየተደረገበት ነው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን በዝግጅቱ አካሄድ ደስተኛ አይደለም። ፓርቲው ይህንኑ አስመልክቶ ባወጣው መግለጫ ኢሬቻ የኦሮሞ ሕዝብ የባህልና የእምነት በዓል መሆኑን አስታውሷል። ይህም ሆኖ የባዓሉ አከባበር ከሚጠይቀው ውጭ እንቅስቃሴዎች እየተደረጉ መሆኑን አስታውቋል። የኢሬቻ ታላቁ ሩጫ በሚል ዝግጅት መኖሩን እንደዚህ አይነት ጨርቅ የያዙ እንደዚህ አይነቱን ምልክት ግን አትያዙ የሚሉ ውት ቦታዎች መኖራቸውንም አመልክቷል። እናም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የክልሉን ገዢ ፓርቲና መንግስትን ወንጅሏል። ኢሬቻ የባህልና የምስጋና ቀን መሆኑን መሆኑ እየታወቀ አከባበሩ ከሚጠይቀው ውጭ የሚፈጸሙ ተግባራት መኖራቸውንም ጠቁሟል። በመልካም መውረጃው መንገድ ላይ የሙዚቃ ቡድን አደራጅቶ ማስጨፈር እና የፖለቲካ ሰዎች ንግግር ደግሞ መግለጫው ለዚህ በምሳሌነት የጠቀሳቸው ናቸው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ ይህንን ለቪኦኤ አብራርተዋል። የፖለቲካ ንግግር የሚደረገው በገዢ ፓርቲ አባላት፣ የፖለቲካ ንግግር ይደረጋል። እኔ ለምሳሌ ተመላልሼ አይቻለሁ ወደ ሆራው ወይም ወደ ሀይቁ መውረጃ አካባቢ ላይ ህዝቡ ሲወጣና ሲገባ ጭፈራ አለ፣ አላስፈላጊ የሆነ ጭፈራ ማለት ነው። ከዚህ ቀደም አልነበረም። ጭፈራው መቼ ነው የተጀመረው? ቆይተዋል ቆይተዋል። ማለት ከዚህ ቀደም ወደ ሁለት ሶስት አካባቢ ዙር ወይም አመታትን እንዲሁም ከአስር ዓመታት ወዲህ ተመላልሼ አይቻለሁ። ይህ ጭፈራው አለ የተቃውሞ እንቅስቃሴዎችን ተከትሎ በኦሮሚያ በአማራና በደቡብ ክልል በመቶዎች የሚቆጠሩ ሰዎች መገደላቸውን አቶ ጥሩነህ አስታውሰዋል። የበዓሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። ኢትዮጵያውያን ብቻ ሳይሆኑ የዓለም ህብረተሰብ ኢትዮጵያ ውስጥ ምን አይነት እንቅስቃሴ ምን አይነት ህዝባዊ እንቅስቃሴ ህዝባዊ መነሳሳት እንዳለ መንግስት ደግሞ የሰጠውን ወይም የወሰደውን አላስፈላጊ ከአቅም በላይ የሆነ እርምጃ መውሰዱን የሚረዱበት ስለሆነ ህብረተሰባችንን ይህንን በዝምታ፣ በጸሎት፣ በውይይት ቢያስቦ እንመርጣለን። ምክንያቱም የዓለም ህብረተሰብ በተለይ ደግሞ ኢትዮጵያውያን፣ በተለይም በተለይም ደግሞ የኦሮሞ ህዝብ ውስጡ በጣም ቆስሏል። ልጆቹ ሞተዋል። እርጉዝ ነፍሰ ጡር የሆኑ ሴቶች ሞተዋል። አዛውንቶች ሞተዋል፣ ተገድለዋል። የፖለቲካ አመራሩ ሞቷል ወይም ደግሞ እስር ቤት ተወርቡሯል። ተቃዋሚ የፖለቲካ አመራር አባላት ወደ እስር ቤት ተወርቡሯል፣ ተገድለዋል። እነዚህን ብናስባቸው ትምህርታዊ ይሆናል። ልንረጋጋ ወይም ኢትዮጵያውያን ገዢውን ፓርቲ ጭምር ልማርበትና ልረጋጋ ተመልሶ ሊያስብ የሚችልበት ሁኔታ እንዲፈጠር ነው። ጫና ለማድረግ ነው፣ ግፊት ለማድረግ ነው፣ ጥሪ ለማድረግ ነው፣ የግንዛቤ ጫና ለመፍጠር ነው። ይህን መግለጫ ይህንን አስታከን ያወጣ ነው። የበዓሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። በዚሁ የኦፌኮ መግለጫ ላይ ከክልሉ ባለስልጣናት ምላሽ ለማግኘት ሞክሬያለሁ። ነገ ምላሽ እንደሚሰጡኝ ነው የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ ፈቃዱ ተሰማ ነገሩኝ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዛሬው ፕሮግራማችን ተጠናቋል። እኔ መስታወት አደረገውና ኤኖክ ሰማ ግዜርነን መልካም ምሽት። መልካም ምሽት Thank